አዲስ አበባ ውስጥ እያካሄደ ባለው የማጣራት ስራ ባለቤት የሌላቸውን ህንፃዎችና ታጥረው የተቀመጡ መሬቶችን ማግኘቱን የከተማዋ አስተዳደር አስታውቋል። ምክትል ከንቲባው አቶ ታከለ ኡማ ለአሜሪካ ድምጽ በሰጡት ቃለ ምልልስ እስከፊታችን ፊታችን አዲስ ዓመት ድረስ የማጣራት ስራው ተጠናቆ ውጤቱ ለህዝብ ይፋ እንደሚደረግ አመልክተዋል። ለጊዜው እንዲቆም የተደረገው የመሬትና መሬት ነክ ጉዳዮችም አገልግሎት መሰጠት ይጀምራል ብለዋል። ሙክታር ጀማል ነው ምክትል ከንቲባውን አቶ ታከለ ኡማን ያነጋገራቸው። የአዲስ አበባ ከተማ አስተዳደር መሬትና መሬት ነክ በሆኑ በከተማዋ ሀብቶች ላይ እያደረገ ባለው ቁጥጥርና ቆጠራ ከፍተኛ ባለቤት አልባ ንብረቶችን እያገኘ መሆኑን ተናግሯል። የከተማዋ ምክትል ከንቲባ ኢንጂነር ታክለ ኡማ ለአሜሪካ ድምፅ እንደተናገሩት ባለቤታቸው ያልታወቁ ታጥረው የተቀመጡ ግቢዎችና ትላልቅ ሕንፃዎች ሁላ በአዲስ አበባ ከተማ ውስጥ መገኘታቸውንም ገልጸዋል። ኃላፊነቱን ተረክበን በማግስቱ አስር ግሩፖችን አደራጅተን ወደ ስሩ ክፍለ ከተማ ላክን። አሁን አንድ ወር ሆኗል። በአንድ ወር ውስጥ የመጣው መረጃ ለህዝብ እስከምንገልጥ ድረስ አንዳንዱን መናገር አስፈላጊም ባይሆን ብዙ የተሰሩ ህንጻዎች ባለቤት የላቸውም፣ እየታጠሩ መሬቶች ባለቤት የላቸውም። ብዙ ኮንዶሚኒየም ቤቶች ብዙዎቹ በግለሰቦች ተይዘዋሉ። ስለዚህ ይህንን አጥርተን እውነታውን ለህዝብ ተናግረን ልማቱን እንጀምራለን። በሬ ነው ያሰብነው። ምክንያቱም መሬት የህዝብ ሀብት ነው፣ የመንግስት ሀብት ነው። ስለዚህ የህዝብና የመንግስት ሀብት የሆኑን በትክክለኛና ኃላፊነት በተሟላ መልኩ ካልመረን ልማት የሚባለው ነገር ብዙ ማስኬድንም በከተማዋ በከተማው እየተደረገ ኦዲትና ቁጥጥር በተለይ የጋራ መኖሪያ ቤቶችን ጨምሮ በዝቅተኛ ዋጋ ለዜጎች የሚቀርበውን የመንግስትና የቀበሌ ቤቶችንም ጭምር በባለ ሀብቶች ቁጥጥር ስር ውለው ኢ ፍትሃዊ በሆነ መንገድ ጥቅም ላይ እየዋለ መሆኑን ደርሰንበታል ብለዋል። ላልተወሰነ ጊዜ የመሬት የቤትና መሬት ነክ ጉዳዮች ኦዲቱ እስከሚከናወን ይቆማል ተብሎ የነበረውም አገልግሎት እስከ አዲሱ ዓመት እንደሚጀምረም ኢንጂነር ታከለ ኡማ ተናግረዋል። ብዙ ባለሀብቶች ቤት አላቸው፣ ነገር ግን ደግሞ ከድሃው ማህበረሰብ ጋር ይሻመሉ። ኮንዶሚኒየም ቤቶችን፣ ቀበሌ ቤቶችን፣ እሱ ሙሉ በሙሉ ከሚቀጥለው ዓመት መጀመሪያ ላይ ሙሉ በሙሉ ግልጽ እናደርጋለን ማለት ነው። የትኛው ባለሀብት ቤት እያለው ኮንዶሚኒየም እያለው የቀበሌ ቤት ውስጥ እንደሚኖር ሁሉ ተለይተዋለ። ይህን ለአዲስ አበባ ህዝብ ብቻ ሰው ለኢትዮጵያ ህዝብ ክፍት እናደርጋለን። የኢትዮጵያ ህዝብ እንዲፋረድ እናደርጋለን ምክንያቱም ወንድሞች እህቶች አዲስ አበባ ውስጥ ያሉ ሳይበሉ ያደሩ ጎዳና ተዳዳሪ የሆኑ ምስኪን ህብረተሰብ ባለበት ከተማ ላይ አንድ ሰው አራት አምስት ስድስት ቤት ሊኖር አይገባም፣ ሊሆን አይገባም። ይሄ ጽኑ አቋማችን ነው። ይህን እናስተካክላለን የሚል እምነት አለኝ። አገልግሎቱም ለጊዜው ያቆም ነው። ለዛ ነው በአዲስ ዓመት ላይ እንጀምራለን። ከመሰረቱ ይህንን አገልግሎት ለማቋረጥና ጥናቱን ለማድረግ ምክንያት ሆኖ ያስፈለገውን ጉዳይ ሲናገሩ በአዲስ አበባ ከተማ ጥሩና አመርቂ ስራዎች እንደተሰሩ ውላ ለስርቆትና ዝርፊያ የተጋለጡ የህዝብ ሀብቶች ስለነበሩ ይህንን መለየት አስፈላጊ ስለሆነም መሆኑን ኢንጂነር ታክል ለአሜሪካ ድምፅ ገልጸዋል። ከተማ ማለት ነዋሪም ነው። ያን ነዋሪ ዘይው ነው እና መኖሪያዊ ነው። እነዚህ ሶስቱ ነገሮች ነዋሪው፣ ያኗኗር ዘዴው እና መኖሪያው ሶስቱ ካልተጣመሩ ከተማ የሚባል ነገር ህንጻ አይደለም ማለት ነው። ስለዚህ በአዲስ አበባ ላይ ትልልቅና ፋንሲ የሆኑ ህንጻዎች ሳይሆኑ የሚፈለገው የከተማ ነዋሪ ተመችቶት ሰላሙን ጠብቆ ከተማ ሊያስብል በሚችል ስታንደርድ ከተማው መምጣት አለበት ብለን እናስባለን። ይህን ለማድረግ በተደራጀ መልኩ የሰው ኃይል አስተባብረን ከተማው ያለውን ሀብት ደግሞ መሬቱ ነው። መሬቱን ቆጥረን በሚገባ አውቀን እሱን እንመረዋለን ነው እየጨረስን ነው ያለ ነው። አዲስ ዓመት ላይ ይህን ለህዝብ ይፋ እናደርጋለን። በግልጽ ቋንቋ ህዝቡ ማወቅ አለበት። ይህን አገልግሎት በማቋረጥ ማጣረት የተፈለገው አንደኛው የመልሶ ማልማትን ስራ በተመለከተ ዜጎችንም ሆነ መንግስትን በማይጠቅም ሁኔታ ሲከናወን እንደነበረ ያስታውሱት ኢንጂነር ታከለ ለልማት ተብሎ የተፈናቀሉ ዜጎች ከልማቱ ላይ ተጠቃሚ ሳይሆኑ እና መሰረተ ልማት ሳይሟላላቸው በችግር ውስጥ እንዲወድቁ ሲደረግም የነበረ መሆኑን አስታውሰዋል። ልማት ማለት መንገድና ህንፃ ብቻ አይደለም ዜጋው እና ነዋሪውም ጭምር ነው ያሉት ከንቲባው፣ ህዝብን ባማከለ መንገድ ልማቱ እንዲሳለጥም እየተሰራ መሆኑን ተናግረዋል። በጣም እየሰራን ያለ ነው። ልማት የሚባሉ ከከተማው ማዕከል እንዲጀምር ነው የምንፈልገው። ይሄንን የከተማ ማዕከል ማለት ህዝቡን እያለማን ነው ምንና፣ ከዚህ በፊት የነበረው ምንድነው? ልማት ይባላል። ሰው ይነሳል፣ ከመሀል ከተማ ወደ ጥግ ይሄዳል። መንገድ ማብራት፣ ውሃ አይደርሰውም፣ ትምህርት ቤት አይደርሰውም። የከተማ ነዋሪ በጣም ገር ነበር። ይሄኛውን እንቀለብሰዋለን። ምን ማለት ነው መቀለበስ ማለት? ልማቱ ራሱ ህዝብን ይዞ እንዲለማ እንፈልጋለን። ከከተማ መሀል በመልሶ ማልማት የሚነሳው ነዋሪ የልማቱ አካል እንዲሆን ነው የምናደርገው እንጂ ህዝቡን ነዋሪውን አፈናቅለን ሌላ ልማት የምናደርገው ነገር አይደለም። ምክንያቱም ከተማ የሚባለው አንዱ ነዋሪው ነው። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።